የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል ቨርችዋል 57 ዲግሪስ ዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 9 2015 ዓ ም ስርጭታችን ጀምረ በፍኖተ ሰላሙ ጥቃት ውዶቻቸውን ያጡ የከተማዋ ነዋሪዎች በቁጣና ግጭት ውስጥ ቁጭት ውስጥ እንደሆነ ተገለጸ። አጠቃላይ መከላከያ ነው ያለ ቦታው ላይ ከዛ ውጭ ግሮሰሪ፣ ሆቴል እንደዚህ የሚባል ነገር ዝግሞ ወንዶቹ ወጣቱ በተለይ መስመር ላይ ነው ያለው። እንግዲህ መስመር ላይ ያለው ወጣት በቁጭት ይመስለኛል ያለው ከተማው ላይ ጦሩ ሴት አይታይበትም። ዛሬ ሰላም ነው ያው ሰውም ደህና እየተንቀሳቀሰ ነው። ያው ተቋማቶች ገና አልተከፈቱም። ከከተማዋ ነዋሪዎች ካሰባሰብናቸው አስተያየቶች ቀንጭበን ያስደመጥናችሁ ዝርዝሩ በምሽቱ ይደመጣል ሌሎች አበይት ኢትዮጵያን አፍሪካን እንዲሁም ዓለምን የተመለከቱ ዘገባዎች ሚደመጣሉ። እንደምን አምሽታችኋል አድማጮቻችን ሳስተናግዳችን ማመሻው ሀብታሙ ስይም ነኝ በቴክኒኩ ደግሞ ኤልያስ አስማረ አብሮን ያመሻል ዋና አዘጋጃችን ጽዮን ግርማ ናት እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን እናንተም አብራችሁን አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። አሉላ ከበደ ይቀጥላል። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ከሀገር ውስጥ የአማራ ቀውስ የአማራ ክልል ቀውስ፣ በዓለም አቀፍ ዜናዎች፣ በፌዴራል ደረጃ ከሕዝብ የተወጣጡ ዳኞች ግራንድ ጁሪ በትላንትናው ዕለት ትራምፕና ሌሎች አስራ ስምንት ሰዎች ከምርጫ ጋር በተያያዘ በተደረገባቸው ምርመራ ክስ እንዲቀርብባቸው መወሰናቸው። በዚሁ ርዕስ የቀድሞውን ፕሬዚዳንት ትራምፕን የጆርጂያ ክፍለ ግዛት ክስ አስመልክቶ የፖለቲካ መሪዎች የግራና ቀኝ የህይወንታና የአዎንታ ምላሾች እየተሰሙ ነው። በሃዋይ የሰደድ እሳት የሞቱት ሰዎች ቁጥር 99 ደረሰ፣ የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ። የአማራ ክልል ቀውስ። ባለፈው እሁድ በተፈጸመ የከባድ መሳሪያ ጥቃት በርካታ ነዋሪዎቿን ያጣችው በአማራ ክልል የምዕራብ ጎጃም ዞን ከተማ ፍኖተ ሰላም ዛሬ መጠነኛ መረጋጋት ቢታይባትም በደረሰው ሰብአዊ ጉዳት ቁጣና ቁጭት እንዳደረባቸው ነዋሪዎች ለአሜሪካ ድምፅ ገልጠዋል። በጥቃቱ ቆስሎ በሕክምና ላይ ከሚገኙ ነዋሪዎችም በጉዳቱ ለህልፈት የተዳረጉ ሰዎች አስከሬን ዛሬም ከሆስፒታል ሲወጣ መመልከታቸውን አክለው አመልክተዋል። መንግስት በአማራ ክልል በአገር መከላከያ ሰራዊትና በፋኖ ታጣቂ መካከል የተስፋፋውን ግጭት በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሚገኝ አቶ ደመቀ መኮንን ገልጠዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በክልሉ ወቅታዊ ጉዳይ ዙሪያ ዛሬ ማክሰኞ ማብራሪያ ሰጥተዋል። አቶ ደመቀ በማብራሪያቸው መንግስት እስካሁን በወሰዳቸው እርምጃዎች ለውጥ መጥቷል ነው ያሉት። ክቡራትና ክቡራን ተመልካች አድማጮቻችን በርዕሱ ላይ የተሰናዳ ዝርዝር ዘገባ በዕለቱ አቢይ ርዕስ ይቀርባል። ወደ ዓለም አቀፍ ዜናዎች እንሻገራለን። ከምርጫ ውጤት ጋር በተያያዘ ትራምፕና ሌሎች 18 ሰዎች ተከሰሱ። ከህዝብ የተውጣጡ ዳኞች ቀድሞውን የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕን በ2020 ፕሬዚዳንታዊ ምርጫ ወሳኝ በነበረችው የደቡብ ዩናይት ስቴትስዋ የጆርጂያ ክፍለ ግዛት የተሸነፉበትን ምርጫ ውጤት ለመቀልበስ አድርገዋል ከተባለ ህገወጥ ጥረት ጋር በተያያዘ ክስ እንዲመሰረትባቸው ወስነዋል። ትናንት ምሽት ላይ ይፋ የተደረጉት ትራምፕና ሌሎች 18 ሰዎች የተከሰሱባቸው ወንጀሎች የምርጫ ውጤትን ማጭበርበር፣ ወደ ስልጣን ሲመጡ የገቡትን ቃለ መሐላ በመጣስና የሐሰት ሰነዶችን ለመጠቀም ማሴር የሚሉትን ጨምሮ በ13 የተለያዩ ክሶች ነው። የፉልተን አውራጃዋ ከሳሽ አቃቤ ሕግ ፋኔ ዊልስ 19ኙ ተከሳሾችና ስማቸው ያልተገለጸ በሴራው ተባብረዋል ያሏቸው ሌሎች ሰላሳ ሰዎች ከወንጀለኛ ቡድን የሚቆጠሩ ናቸው ሲሉ የምርጫውን ውጤት ለመቀልበስም 161 ዓላማቸውን በግልጽ የሚያሳዩና ማስረጃም ሊቀርብባቸው የሚችሉ ድርጊቶችን ፈጽመዋል ብለዋል። በተያያዘ ዜና የቀድሞውን ፕሬዚዳንት ትራምፕን የጆርጂያ ክፍለ ግዛት ክስ አስመልክቶ የፖለቲካ መሪዎች ግራና ቀኝ የይሁንታና የአሉታ ምላሾች እየተሰሙ ነው። በፌዴራል ደረጃ እንዲዳኙ የተመረጡና የወንጀል ክስ ይቅረብ ወይስ አይቅረብ የሚለውን ብይን የሚሰጡ ከሕዝብ የተውጣጡ ዳኞች የ2020ን ፕሬዝዳንታዊ ምርጫ ውጤት ለመቀልበስ ጥረት አድርገዋል በሚል በሕግ ተጠያቂ የሆኑ ዘንድ ጥያቄ በቀረበባቸው የቀድሞ ፕሬዝዳንት ዶናልድ ትራምፕ እና ሌሎች 18 ሰዎች መከሰስ ተከትሎ የዲሞክራቲክ ፓርቲው መሪዎች ብይኑ ማንም ከህግ በላይ እንዳልሆነ ያሳየ ነው ሲሉ፣ የሪፐብሊካን ፓርቲው አንጋፋ አባላት በበኩላቸው ለፖለቲካ ዓላማ ሲባል በ2024 ፕሬዚዳንታዊ ምርጫ ተፎካካሪ ላይ የተፈጸመ ድርጊት ነው ሲሉ ይሞግታሉ። በእንደራሴዎች ምክር ቤት የብዙሃኑ መሪ ቸክ ሹመር፣ በምክር ቤቱ የዲሞክራቶች መሪ ሐኪም ጀፍሪስ በጋራ በሰጡት መግለጫ የትላንቱን ክስ እንዲሁም ከዚያ ቀደም ብሎ የቀረቡት ሶስት ክሶች የቀድሞውን ፕሬዚዳንት ተደጋጋሚ ወንጀሎች ያሳያሉ ነው ያሉት ሽመርና ጄፍሪስ አክለውም በፉልተና አውራጃ አቃቢ ህግና በሌሎች የግዛትና የፌዴራል አቃቢያን ህጎች የተወሰዱት እርምጃዎች አሜሪካ ውስጥ ፕሬዚዳንቱን ጨምሮ ማንም ሰው ከህግ በላይ እንዳይደለ የጋራ እምነትን በድጋሚ ያረጋግጣሉ ብለዋል። ከሪፐብሊካን ወገን የሆኑት የምክር ቤቱ አፈ ጉባኤ ኬቪን ማካርቲ ደግሞ ቀድሞ ትዊተር ይባል በነበረውና በዛሬው ኤክስ የማህበራዊ ትስስር ገጽ ላይ ባሰፈሩት አስተያየት ፕሬዚዳንት ጆ ባይደን በ2024 ምርጫ ጣልቃ ለመግባት የመንግስትን ኃይል ዋናውን የፖለቲካ ተቀናቃኛቸውን ለማጥቂያነት ተጠቀሙበት ብለዋል። የፉልተን አውራጃዋን አቃቤ ህግ ፋኒ ዊልስንም ፕሬዚዳንትን ትራምፕን ለማጥቃትና የገዛ ፖለቲካ ስልጣናቸውን ለማጎልበት የሚረዳ አቅም ለመሰብሰብ አዋሉት ሲሉ ወንጅለዋል። የምርጫ ክልላቸው ጉዳዩ የተነሳበትን የፉልተንን አውራጃ የሚጨምረው ዲሞክራቲያዊ ምክር ቤት አባል ተወካይ ኔኪማ ዊሊያምስ በበኩላቸው ትራምፕ በ2020 የፍትህ ምርጫ የገጠማቸውን ሽንፈት መቀበል ባለመፍቀዳቸው ነው በጆርጂያ ግዛት ውስጥ ያለውን መራጭ ድምፅ ለመንጠቅ የሞከሩ ሲሉ ተችተዋል። ሌሎችም በርካታ አንጋፋ የፖለቲካ ሰዎች በየፊናቸው በድጋፍና በተቃውሞ ክሱን አስመልክቶ የየበኩላቸውን አስተያየቶች እየሰነዘሩ ነው። በሃዋዩ የሰደድ እሳት የሞቱት ሰዎች ቁጥር 99 ደረሰ። በዩናይት ስቴትስ የሃዋይ ክፍለ ግዛት ውስጥ በደረሰው ሰደድ እሳት የሞቱት ሰዎች ቁጥር 99 ደርሷል። በቃጠሎ የሞቱት ሰዎችን አስክሬን ፍለጋ የቀጠለ ሲሆን ቁጥሩ በቀጣዮቹ አስር ቀናት ውስጥ በጥፍ ሊጨምር እንደሚችልም የፍክለ ግዛቱ አገረ ገዢ ተናግረዋል። የአሜሪካ ድምጹ ማይክል ቦማን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች። ባለፈው ሳምንት ማዊ ላይ የደረሰው የሰደድ እሳት በአጠፋው የሰው ህይወት ብዛት በዩናይትድ ስቴትስ በመቶ ዓመታት ውስጥ ከደረሱት ሁሉ ከፍተኛው እንደሆነ ተነግሯል። ለዚያውም በቃጠሎ በወደመችው ላሃይና ከተማ እስካሁን ሰለባዎችን መፈለግ የተቻለው ገና አንድ አራተኛ በሚሆነው ፍርስራሽ ውስጥ ነው። ከፊል ጊዜዋን ማዊ ደሴት ላይ የምታሳልፈው ታዋቂዋ ኦፕራ ዊንፍሪ በቃጠሎ የተፈናቀሉት ሰዎች ያሉበትን ሁኔታ አጉልታ ለማሳየት አንዱን የመጠለያ ቦታ ጎብኝታ ነበር። ከሳምንት ወይም ከሁለት ሳምንት በኋላ እነዚህ ካሜራዎች ሁሉ አይኖሩም። የተቀረው ዓለምም የራሱን ህይወት ይቀጥላል። የወደመውን መገንባት የሚጠብቀው እኛን ነው። እኔም ራሴን የማዊ ነዋሪ አድርጌ ነው የምመለከተው። መንጃ ፍቃድም አለኝ አለሁ እስከ መጨረሻው ድረስ የቻልኩትን ሁሉ አደርጋለሁ። ታሪካዊዋ የጠረፍ ከተማ ለሀይና በሰደድ እሳቱ ሙሉ በሙሉ በሚባል ደረጃ የወደመች ሲሆን ከአደጋው ያመለጡ ነዋሪዎች ስለ ቃጠሎ የተሰጠ ማስጠንቀቂያ እንዳልነበረ ነው እየተናገሩ ያሉት። ከተገኙት ከዘጠና ዘጠኙ አስከሬኖች ውስጥ እስካሁን በጣት አሻራቸው ማንነታቸው የተለየው የሶስቱ ብቻ እንደሆነ የማዊ ፖሊስ አስታውቋል። ሂደቱ ይፋጠን ዘንድም የቤተሰብ አባል የጠፋባቸው ሰዎች የዘረመል ናሙና ቢሰጡ ሊጠቅም እንደሚችል ፖሊስ አመልክቷል። የፍለጋ ስራው አስቸጋሪ መሆኑን የጠቆሙት የፌዴራል የአጣዳፊ ጉዳዮች ዋና አስተዳዳሪ ዲያን ክሪስዌል በከፊል በፈራረሱት ሕንፃዎች ውስጥ ሰለባዎችን መፈለግ የሚቻለው መሀንዲሶች አደገኛ አለመሆናቸውን ሲያረጋግጡ ብቻ መሆኑን ገልጸዋል። ስራውን ለማፋጠን ግን የተቻለንን ሁሉ እናደርጋለን ብለዋል። አሁንም ያልተገኙ አንድ ሺ ሶስት መቶ ሰዎች ያሉ ሲሆን አደጋውን ተከትሎ የክፍለ ሀገሩ ባለስልጣናት የአደጋ ጊዜ ዝግጁነትና ምላሻቸውን አስመልክቶ ጥያቄዎች ተነስተውባቸዋል። የኒጀሩ ወታደራዊ ሁንታ የሀገሪቱን ፕሬዚዳንት ለመክሰስ ማቀዱ በጣም አሳሳቢ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የኒጀሩ ወታደራዊ ሁንታ መሪዎች በኃይል ከስልጣን ያስወገዷቸውን በዲሞክራሲያዊ መንገድ የተመረጡትን ፕሬዚዳንት መሐመድ ባዙምን በከፍተኛ የሀገር ክህደት ወንጀል ለመክሰስ የያዙት ሙከራ በጣም አሳሳቢ ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች ተናገሩ። ወታደራዊ ሁንታው ያወጣውን መግለጫ ተከትሎ ጉዳዩን በተመለከተ ዋና ጸሐፊ ያላቸውን አቋምና በአንጻሩም የመንግስታቱ ድርጅት የሚወስደውን ተጨባጭ እርምጃ ስለመኖሩ በጋዜጠኞች የተጠየቁት ዱጃሪች ሲመልሱ የፕሬዝዳንቱና የቤተሰባቸው ጤና እንዲሁም ደህንነት በጣም ያሳስበናል። አሁንም ያለ አንዳች ቅድመ ሁኔታ እንዲፈቱና ወደ ኃላፊነታቸው እንዲመለሱ እንጠይቃለን ብለዋል። ቃል አቀባይ አክለውም በፖለቲካው ረገድ የምዕራብ አፍሪካው ልዩ ተወካይ ሊዮናርዶ ሳንቶስ ሴማኦ አቡጃ እንደሚገኙና የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ኢኮዋስና ከአፍሪካ ሕብረት ጋር ግንባር ፈጥረው በትብብር በመስራት ላይ በመሆናቸው ሁኔታውን ለመቀየር ያሳደረባቸውን ተስፋ አመላክተዋል። በመጨረሻም 26 የናይጄሪያ ወታደሮች በሽምቅ ጥቃት ተገደሉ። ለነፍስ አድን ስራ የተሰማራች ሄሊኮፕተርም ተከሰከሰች። ማዕከላዊ ናይጄሪያ ውስጥ ሸማቂዎች ባለፈው እሁድ አመሻሽ ላይ ባደረሱት ጥቃት 26 የጸጥታ ሰራተኞችን ገለው ሌሎች ስምንት ማቁሰላቸውን ሁለት ወታደራዊ ምንጮች ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናገሩ። በተያያዘም አንድ የአየር ኃይል ቃል አቀባይ በሰጡት ቃል ሰኞ ማለዳ ላይ የቆሰሉ አባላትን ለመታደግ ሰራዊቱ ከወንጀለኛ ካሉት ቡድኖች ጋር እየተዋጋ ወደ ነበረበት አካባቢ የተሰማራቸው ሄሊኮፕተር መከስከሷን ተናግረዋል። ሆኖም የሄሊኮፕተሯ ሰራተኞችና ተሳፋሪዎች በሕይወት ይትረፉ አይትረፉ ግን ቃል አቀባዩ አልጨምሩም። መረጃ የመስጠት ፍቃድ ስለሌላቸው ማንነታቸው እንዳይገለጥ የጠየቁት ሁለቱ የጦር መኮንኖች በበኩላቸው በጥቃቱ የተገደሉትን አስራ አንድ ወታደሮች አስከሬንና ሰባት የቆሰሉ ወታደሮችን አሳፍራ ከተነሳች የአውሮፕላን የአየር ኃይል ሄሊኮፕተር ጋር የነበረውን ግንኙነት መቋረጡና ዘግይቶም በሸማቂዎቹ በተተኮሰ መሳሪያ ተመታ መከስከሷን መረጋገጡን አስረድተዋል። አያይዘውም ጥቃቱን የፈጸሙት ወንጀለኛ ያሉት ቡድን አባላት በተኩስ ልውውጡ ብርቱ ጉዳት እንደደረሰባቸው ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና ውጭ የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 9 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ፣ እያዳመጣችሁ፣ እየተመለከታችሁ የምትገኙት። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አልያም የጽሑፍ መልእክት ለመተው የምትፈልጉ ሌላ አማራጭ አለን። 202 205 9942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ርዕስ እንሻገር። ባለፈው እሁድ በተፈጸመ የከባድ መሳሪያ ጥቃት በርካታ ነዋሪዎቿን ያጣችው በአማራ ክልል የምዕራብ ጎጃም ዞን ከተማ ፍኖተ ሰላም ዛሬ መጠነኛ መረጋጋት ቢታይባትም የደረሰው ሰብዓዊ ጉዳት ቁጣና ቁጭት እንዳሳደረባቸው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በጥቃቱ ቆስለው በሕክምና ላይ የሚገኙ ነዋሪዎች ከጉዳታቸው የተነሳ ሕይወታቸው ያለፉ ሰዎች አስክሬን በዛሬው ዕለትም ከሆስፒታል ሲወጣ እንደተመለከቱ አክለው ተናግረዋል። በተመሳሳይ ከፍኖተ ሰላም ከተማ በቅርብ ርቀት ላይ በምትገኘው የቡሬ ከተማም ትናንት ከቀጥር በኋላና ዛሬ አንጻራዊ ሰላም በመገኘቱ የሞቱ ሰዎችን እየቀበሩ እንደሆነ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ወደ ሁለቱም ከተሞች ከፍተኛ ቁጥር ያለው የጸጥታ ኃይል እንደገባም ጠቁመዋል። አስቴር ምስጋናው ዝርዝር አላት። ሰማቸውን እንዳን ጠቅስ የጠየቁ አንድ የፍኖተሰላም ከተማ ነዋሪ ከተማዋ በዛሬ ውለት አንጻራዊ የሰላም ድባብ እንደሚስተዋልባት ይናገራሉ። ይሁንና ባለፈው እሁድ ተፈጽሟል ባሉት የድሮን ጥቃት ጓደኞቻቸውና የቅርብ ሰዎቻቸውን በሞት በማጣታቸው የሀዘንና የቁጭት ስሜት የሚታይባቸው የከተማዋ ወጣቶች በብዛት እንደሚታዩ አስረድተዋል። የመንግስት የጸጥታ ኃይሎችም ትናንት ከሰዓት በኋላ ጀምሮ በከተማዋ በስፋት እንደሚዘዋወሩ እኒሁ አስተያየት ሰጪ ገልጸዋል። አጠቃላይ መከላከያ ነው ያለ ቦታው ላይ። ከዛ ውጭ ግሮሰሪ፣ ሆቴል እንደዚህ የሚባል ነገር ዘግሞ፣ ወንዶቹ ወጣቱ በተለይ መስመር ላይ ነው ያለው። እንግዲህ መስመር ላይ ያለው ወጣት በቁጭት ይመስለኛል ያለው ከተማው ላይ ጥሩ ፊት አይታይበትም። የመከላከያውን እንቅስቃሴ ስለስግ የሚከታተል እና በጉሩ ሩቱኝ የሆነ ነው። ቁጫ ነው። ውጥረት የተሞላበት ነው። በቃ ከመከላከያው ካለው ከሚገባው መከላከያ ትናንትና የሚገባለ ዛሬ እየገባ ነው። ከዛ አንጻር ምን ሊፈጠር ይችላል የሚለውን ይመስለኛል የሚታዘበው። በተዘጉ ሱቆች በራፍ ላይ በርካታ ወጣት ቁሟል። ከነበረው ድባብና አንጻር እሱም መነሻ አድርጎ ነው የሚመስለኝ ተክዟል። በርካታ ጓደኞቹም ዘመዶቹም አብዛኛው ወጣት አቷል አብሮት ቆሞ የነበረው ጓደኛው ደግሞቷል። አስተያየት ሰጪው አክለው ባለፈው እሁድ በተፈጸመው ጥቃት ጉዳት ደርሶባቸው ለሕክምና ሆስፒታል ከገቡት ውስጥ በዛሬ ዕለት ብቻ የሶስት ሰዎች አስከሬን ከሆስፒታል ሲወጣ እንደተመለከቱ ተናግረዋል። ዛሬም ላይ ሆስፒታል አካባቢ በጉዳት ገብተው የነበሩ እየሞቱ የሚወጡበት ሁኔታ ነው ያለው። ዛሬም ጠዋት ሁለት ሶስት አስከሬኖች ወጡ ነበረ እና ቀጣይም በዚህ ህግ ቁጥሩ እየጨመረ እንደሚሄድ ነው የሚያሳየው። ዛሁ እንግዲህ መስመር ላይ ወጥቶ መቆም ሰላማዊ እንቅስቃሴ ነው ሚበለው መስመር ላይ ወጥቶ የቆመ ግራ ተጋብቶ ወደዛ ና ወደዚህ የሚንቀሳቀስ ሌላው ያነጋገር ነው። አስተያየት ሰጭም የፍኖተ ሰላም ከተማ በመጠኑ ወደ ሰላማዊ እንቅስቃሴ እየተመለሰች እንደሆነ ገልጿል። ዛሬ ሰላም ነው ያው ሰውም ደህና እየተንቀሳቀሰ ነው ያው ተቋማቶች ገና አልተከፈቱ መኪናም አልተንቀሳቀሰ ወጣቱም ምኑም ሰው ደላይ የተንቀሳቀሰ ነው። ተትናንትናው ዛሬ ይሻላል። ትናንትና ያው ከባድ ነበረ። ሁለት ጭፍጨፋ ነበረ በዱረን በተለያየ ነገሮች ብዙ ወጣቶች ወደ ስልሳ ወጣት ሙቷል። ወደ አርባ አምሳ ቁስለኝ አለ። ያንንም ሕክምና በስርቱ ያልተገኘበት ሰዓት ነው። ያው ዛሬ ያው እንቅስቃሴው መኪናም ምንም ባይንቀሳቀስ፣ ያው ድባቡ ዛሬ ጥሩ ነው መቀላቀያ ያለው ያው በሀዘኑ ምናልባት በተጎዱ ሁሉም ማዘንተኛ ነው። ሁሉም ደስተኛ አይደለም ያለው ህብረተሰቡ አንስተሽ በተጣለው በተደረገ ሁኔታ የማይደረግ ስራ ስለተሳረው ሁሉም አዘንተኛ ነው፣ ደስተኛ አይደለም። የኢትዮጵያ ሰብዓዊ መብቶች ኮሚሽን ትላንት ሰኞ ባወጣው ሪፖርት በደብረ ብርሃን በፍኖተ ሰላምና በቡሬ ከተሞች አያሌ ንጹሐን ዜጎች እንደተጎዱ እንዲሁም በመኖሪያ አካባቢዎችና በህዝባዊ ቦታዎች ላይ ጉዳት እንደደረሰ ተአማኒነት ካላቸው ምንጮች መረጃ ማግኘቱን አስታውቋል። ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች ከባድ የተኩስ ልውውጥ ሲካሄድባት የነበረችው የቡሬ ከተማም ዛሬ ማክሰኞ በከፊል ወደ ሰላማዊ እንቅስቃሴዋ በመመለሷ ከትላንት ጀምሮ በተኩሱ የሞቱ ንጹሐን ዜጎችን የቀብር ስነ ስርዓት በመፈጸም ላይ እንደሆኑ ያነጋገርናቸው ናቸው የከተማዋ ነዋሪ ገልጸውልናል። ዛሬ ያው ሰውም እየተንቀሳቀሰ ነው። ስራ ቢያው ምል ሱቅ ፈቱ ምናምን እያሉ ነው። አሁን መከላከያው እና እዛ ሱቅ ምናምን አንዳንድ ቦታ ላይ የትራንስፖርት ምናምን አንዳንድ ነገር እየጀመረ ነው። ይህ ማንኛውም መዋቅር አልጀመረም እስካሁን። የትኛውም መዋቅር እስካሁን ስ አልጀመረም። ትራንስፖርት ብቻ ነው እስካሁን። የህዝብ ትራንስፖርቶች ጀምረዋል። እንት እንኳን አልጀመረ ከባለፈው፣ አሁን ከቅዳሜና ከእሁድ ከነበረው ዛሬ የተሻለ እንቅስቃሴ አለ። ሶስት ሰውኑ ምናምን ተቀበረ ዛሬ። ከሀምሳ ብረን ይሞታል በየቦታው የሄዱ ገጠር ላይ ይሄዱ አሉ በየቤተሰቦቻቸው ምናምን ይሄዱ ስላሉ ከያቅጣጫቸውን ወጥተ እንቆጥራል ነው። በዚያ ባለፈው ቤታቸው ሁሉ የተመለ እነሱ ዛሬ ያው ከምንዳ ላይ የቆዩት ዛሬ ሁሉ ቦታው ዛሬ የተቀበሩ ነው። በሌላ በኩል የመጀመሪያ ምዕራፉን ወታደራዊ ኦፕሬሽኑን በተሳካ ሁኔታ ማጠናቀቁን ባለፈው ሳምንት የገለጸው የአስቸኳይ ጊዜ ጠቅላይ መምሪያ ዕዝ ዛሬ ደግሞ ሁለተኛ ዙር ወታደራዊ ኦፕሬሽኑን በከፊል እያጠናቀቀ እንደሆነ አስታውቋል። በአማራ ክልል በሁሉም አካባቢዎች የመንግስትና የግል አገልግሎቶች ወደ መደበኛ ሁኔታ እየተመለሱ እንደሆነ ማረጋገጡንም በጽሁፍ መግለጫ ጠቅሷል። የጠቅላይ መምሪያ እዙ በከተሞች ያካሄደውን ግምገማ መሰረት አድርጎ ከዚህ በፊት በከተሞች እንዳይንቀሳቀሱ ተከልክለው የነበሩትን የባለሶስት እግር ተሽከርካሪዎች ወይም በተለምዶ ባጃጅ የሚባሉትን ከነገ ነሐሴ አስር ቀን ጀምሮ መደበኛ የትራንስፖርት አገልግሎት እንዲሰጡ መፍቀዱን ገልጿል። በሌላ በኩል በባህር ዳር ከተማ ከአስቸኳይ ጊዜ አዋጁ ትግበራ ጋር በተያያዘ የመብቶች ጥሰት ደርሶብናል የሚሉ አቤቱታዎች እየተነሱ ነው። ስማቸውን እንዳ ጠቅስ የጠየቁ ከወለጋ ተፈናቅለው የመጡና ባህር ዳር ከተማ የሚኖሩ አንድ ተፈናቃይ ቅሬታቸውን ለአሜሪካ ድምጽ ሲገልጹ፣ ኦሮሚያ ክልል ቀለም ወለጋ ነው የተፈናቀልኩት። አሁን በትናንት ነው ሁለት የደረሰ አንድ ጓደኛችን ተፈናቃይ ውስጥ ነው ቀለሙ ይባላል። አሁን እሱ የደረሰበት ችግር

አሁን መውጫ መግቢያ ነ ያጣ ነው በጣም ነው በጣም የተሰቃየ ነ መውጫ መግቢያ ከረሃባችን በላይ ደግሞ አሁንም መውጫ መግቢያ ነ ያጣ ነ እኛ ተፈናቃዮች ለዕለት እንኳን እንዲያና እንዲያ ተንቀሳቅሰ እንዳልመና በጣም ነው እየተቸገር ነ ትክብሉ አየኝ ትክብል አየኝ ይህም ዱላ ነው። እንደገና ወደዚያ ስሄድ የት ትሄዳለህ? ይህም ዱላ ነው እና ስለዚህ አሁን እኛ እንደው በጣም የተሰቃየ ነው። አሁን ያለውድ በግድ ወዳልተፈለገ ነገር የግድ ግቡ ነው አሁን የተያዘው እና ይህ መፍትሄ የሚመለከተው አካል መፍትሄ ቢያመጣ የኢትዮጵያ ሰብአዊ መብቶች ኮሚሽን በትላንቱ መግለጫው በክልሉ ችግሩን ለመቆጣጠር የሚወሰዱ መንግስታዊ እርምጃዎች በግጭቱ ተሳትፎ የሌላቸውን ሰዎች በመለየት እንዲፈጸም ጠይቋል። በአማራ ክልል በምዕራብ ጎጃም ዞን በፍኖተ ሰላም ከተማ አደባባይ ኤፍኤስአር በተባለ ተሽከርካሪ ተጭነው በነበሩ ወጣቶች ላይ ከትላንት በስቲያ አሁድ በተፈጸመ ጥቃት ሀያ ስድስት ሰዎች እንደሞቱና ሀምሳ የሚደርሱ ሰዎች ደግሞ ቆስለው ሆስፒታል እንደገቡ መዘገባችን ይታወሳል። ዛሬ ተጨማሪ መረጃዎችን ለማግኘት ወደ ፍኖተ ሰላም ሆስፒታል ስራ አስኪያጅ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ሳይሳካ ቀርቷል። ለአሜሪካ ድምጽ አስቴር ምስጋናው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይር ዘገባ ነበረ። የትንታኔው መጽሔት ይቀጥላል። መንግሥት በአማራ ክልል በአገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል የተስፋፋውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ እንደሚገኝ አቶ ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በክልሉ ወቅታዊ ጉዳይ ላይ ዛሬ ማክሰኞ ማብራሪያ ሰጥተዋል። አቶ ደመቀ በማብራሪያቸው መንግሥት እስካሁን በወሰዳቸው እርምጃዎች ለውጥ እንዳመጣ ገልጸዋል። ከአቶ ደመቀ የመግቢያ ንግግር በኋላ ለብዙሃን መገናኛ ዝግ በነበረው በዚህ ውይይት ላይ ስለተነሱ ዝርዝር ጉዳዮች እስካሁን የወጣ መረጃ የለም። በአንጻሩ መንግስት ለአማራ ክልል ችግር ሰላማዊ መፍትሄን ከመሻት ይልቅ የኃይል እርምጃን ተመራጭ አድርጓል ሲሉ የሚተቹ አካላቶችም አሉ። በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በክልሉ የተስፋፋው ግጭት በውይይት እንዲፈታ መጠየቃቸውን ቀጥለዋል። ኬኔዲ አባተ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደምቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በወቅታዊ ጉዳይ ላይ በሰጡት ማብራሪያ በአማራ ክልል ስላለው ሁኔታና ክልሉን ለማረጋጋት በመንግስት እየተወሰዱ ስላሉ እርምጃዎች ገለጻ አድርገዋል። በመንግስት የተደነገገው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት በጸደቀ ማግስት ዛሬ ነሐሴ 9 ቀን 2015 ዓ.ም በውጭ ጉዳይ ሚኒስቴር በሰጡት በዚሁ ማብራሪያቸው በአማራ ክልል የተከሰተውን ግጭት ተከትሎ መንግስት ህግና ስርዓትን ለማስከበር እርምጃዎችን ወስዷል ያሉት አቶ ደመቀ፣ ግጭቱን በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሚገኝም አመልክተዋል። መንግስት ሽማግሌዎችን፣ የሃይማኖት አባቶችን፣ ምሁራንን፣ ወጣቶችንና ሴቶችን በማሳተፍ በክልሉ ያሉ ውጥረቶችን በሰላማዊ መንገድ ለመፍታት እየሰራ ነው ሲሉም ተደምጠዋል። በሌላ በኩል መንግስት በአማራ ክልል ላለው የሰላም እጦት ሰላማዊ መፍትሄን ከመሻት ይልቅ የኃይል እርምጃን ቀዳሚ ምርጫው አድርጓል በማለት የሚተች አካላት አሉ። ከተቺዎች መካከል የሆኑት የቀድሞው የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዋናነት በክልሉ ላይ የታወጀውን የአስቸኳይ ጊዜ አዋጅ ለማጽደቅ ትናንት በህዝብ ተወካዮች ምክር ቤት በተደረገው ውይይት ላይ መንግስት ራሱ የፈጠራቸውን የፖለቲካ ችግሮች በውይይት ከመፍታት ይልቅ የኃይል እርምጃን ምርጫው አድርጓል ማለታቸው ይታወሳል። ይህም የብልጽግና መንግስት ካለፉት አምስት ዓመታት ስህተቶቹ አለመማሩን የሚያሳይ ነው ሲሉም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪም የነበሩት አቶ ገዱ ወቅሰዋል። ለችግሩ እልባት ማምጣት ካስፈለገ መከላከያ ሰራዊት ከክልሉ ወጥቶ ወደ ካምፑ መመለስ አለበት ያሉት አቶ ገዱ በእርሳቸውም ከፍተኛ ሚና በተመሰረተው በብልጽግና ፓርቲ የሚመራው የክልሉ መንግስት ፈርሶ ሁሉን አካታች ጊዜያዊ አስተዳደር እንዲቋቋምም ጠይቀዋል። በክልሉ የተፈጠረው ችግር ሊፈታ የሚችለው በፖለቲካዊ ውይይት ብቻ እንደሆነም ነው ያብራሩት። በርካታ ዓለም አቀፍ እና የሀገር ውስጥ አካላትም ግጭትም አሳስቦናል ያሉት በአማራ ክልል ያለው ግጭት በውይይት እንዲፈታ መጠየቃቸው ይታወሳል። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድ እና የዩናይትድ ኪንግደም መንግስታት ባለፈው ሳምንት አርብ ነሐሴ አምስት በጋራ ባወጡት መግለጫ ሁሉም ወገኖች ውስብስብ ጉዳዮችን በሰላማዊ መንገድ ለመፍታት እንዲተባበሩ ሲሉ መልዕክት አስተላልፈዋል። የአውሮፓ ህብረት ልዑክ በኢትዮጵያ ና 19 የአውሮፓ ሀገራት ኤምባሲዎችም በዚያው ቀን ተመሳሳይ መልዕክት አስተላልፈዋል። በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ በበኩላቸው ትናንት ለምክር ቤቱ አባላት በሰጡት ማብራሪያ በአማራ ክልል ላለው የጸጥታ መደፍረስ መፍትሄው ሰላማዊ ውይይት መሆኑን መንግስት በጽኑ እንደሚያምን ገልጸው ይህን ሁኔታ ለመፍጠር ግን በቅድሚያ በክልሉ ሰላምን ማምጣት እንደሚያስፈልግ አመልክተዋል። ከአስቸኳይ ጊዜ አዋጁ ድንጋጌ በኋላ በመከላከያ ሰራዊት ኃይል በተወሰዱ እርምጃዎች መጥቷል ያሉትን አንጻራዊ ሰላም ለማጠናከር የአዋጁ መጽደቅ አስፈላጊ እንደሆነ እንደሆነ አጽንኦት ሰጥተዋል። አቶ ደመቀ መኮንንም በዛሬው ማብራሪያቸው እስካሁን በመንግስት የተወሰዱ እርምጃዎች ዋና ዋና ከተሞችን ጨምሮ በአብዛኛው የክልሉ አካባቢዎች መረጋጋት እንዲሰፍን ማድረጋቸውን ጠቅሰው ይህን ተከትሎ የአየር ትራንስፖርት በመጀመሩ በርካታ የውጭ ሀገራት ዜጎች ክልሉን ለቀው መውጣታቸውንም ገልጸዋል። አክለውም ኢትዮጵያ ይህን ፈታኝ ጊዜ በትዕግስትና በሰላማዊ መንገድ ዘላቂ መፍትሄ በማምጣት በድል ታልፈዋለች ብለዋል። ምክትል ጠቅላይ ሚኒስትርና የ የውጭ ጉዳይ ሚኒስትሩ ለዲፕሎማቶች በሰጡት ማብራሪያ በሀገሪቱ ላሉ በርካታ ጥያቄዎች ዘላቂው መፍትሄ ሰላማዊ ውይይት ብቻ እንደሆነም የገለጹት አቶ ደመቀ ለዚህም የኢትዮጵያ ሀገራዊ የምክክር ኮሚሽን የሚያከናውኗቸው ተግባራትና የሽግግር ፍትህን መተግበር ወሳኝ ስለመሆናቸው ተናግረዋል። በዚህ ሂደት ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ እንዲቀጥልም ጠይቀዋል። መንግስት ለሰላማዊ መፍትሄ ቅድሚያ መስጠት አለበት በማለት በተደጋጋሚ የገለጸው የኢትዮ የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባወጣው መግለጫም ለሰላማዊ መፍትሄ አጽንኦት ሰጥቷል። ኮሚሽኑ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እና በኢትዮጵያ ውስጥ የሚንቀሳቀሱ አለም አቀፍ ማህበረሰብ አካላት እንዲሁም ሚስዮኖች በግጭቱ ተሳታፊ ወገኖች መካከል የሚደረጉ ውይይቶችን እንዲያመቻቹና እንዲደግፉም ጠይቋል። አቶ ደመቀ መኮንን ዛሬ በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ላይ በአማራ ክልል ያለውን ችግር የሀገር ውስጥ ባለድርሻ አካላትን በማሳተፍ በሰላማዊ መንገድ ለመፍታት መታቀዱን የገለጹት እርሳቸው ይህን ይበሉ እንጂ በክልሉ ያለው ግጭት ከተቀሰቀሰ በኋላ ግጭቱን በውይይት ለመፍታት በተግባር ጥረት ስለመጀመር አለመጀመሩ ከሌላ የመንግስት አካል በግልጽ የተባለ ነገር የለም። ሆኖም የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ አርብ እለት በሰጡት መግለጫ መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ ግን ጽንፈኛና ዘራፊ ያሉት አካል በቅድሚያ ትጥቁን ፈትቶ ወደ ተዘጋጁለት ካምፖች መግባት አለበት የሚል ቅድመ ሁኔታ አስቀምጠዋል። አቶ ደመቀ ዛሬ ለዲፕሎማቶች ከሰጡት ማብራሪያ በኋላ ለመገናኛ ብዙሃን ዝግ በነበረው ቆይታ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተጨማሪ ማብራሪያ መስጠታቸው ታውቋል። ሆኖም ስለ ዶክተር ጌዲዮን ማብራሪያና አጠቃላይ ስለነበረው ውይይት ይዘገባል። እስከተጠናቀረበት ሰዓት ድረስ የወጣ መረጃ የለም። ከሁለት ሳምንታት በፊት በአማራ ክልል የተቀሰቀሰውን የትጥቅ ግጭት ተከትሎ በክልሉ የተለያዩ አካባቢዎች በቁጥር ያልገለጻቸው በርካታ ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በትናንቱ መግለጫው አመልክቷል። ይሁን እንጂ በግጭቱ ስለደረሰው ዝርዝር የጉዳት መጠን እስካሁን ከመንግስት ወገን የተሰጠ መግለጫ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። እየተዋቀረ በሚገኘው የማዕከላዊ ኢትዮጵያ ክልል የሥራ አስፈጻሚ ቢሮዎችን ድልድል የሚቃወም ከቤት ውስጥ ያለመውጣት አድማ በከምባታ ጠንባሮ ዞን የዱራሜ የአንጋጫና የዳምቢያ ከተማ ነዋሪዎች ተደርገዋል። የከተማዎቹ ነዋሪዎች ትናንትና ዛሬ ያደረጉት ከቤት ውስጥ ያለመውጣት አድማ መነሻ እንደ አዲስ በሚዋቀረው የማዕከላዊ ኢትዮጵያ ክልል ሰሞኑን እንደተካሄደ የተሰማው የስራ አስፈጻሚ ቢሮዎች ድልድል ኢፍትሃዊ በመሆኑ ነው ሲሉ ተናግረዋል። የዞኑ ምክር ቤትም ከትናንት በስቲያ ባካሄደው አስቸኳይ ጉባኤ ተደረገ የተባለውን ድልድል የተቃወመ ሲሆን የፌዴራል መንግስቱ ጣልቃ እንዲገባ በመስማማት ውሳኔውን ለፌዴሬሽን ምክር ቤት እንድላከ የምክር ቤቱ አባላት ለአሜሪካ ድምፅ በስልክ ገልጸዋል። የደቡብ ክልል መንግስት የዞኑን ምክር ቤት ውሳኔም ሆነ የነዋሪዎችን ተቃውሞ አስመልክቶ ያለው ነገር የለም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩ ልኳል። ከአዲሶቹ ክልሎች መዋቅር ጋር በተገናኘ የተቃውሞ ድምፅ በስፋት የተሰማባቸው ከሚገኙ ዞኖች ውስጥ የከምባታ ጠምባሮ ዞን አንዱ ነው። የዞኑ ነዋሪዎች ላለፉት ሁለት ቀናት ከቤታቸው አልወጡም። ምክንያቱ ደግሞ አዲስ በሚዋቀረው የማዕከላዊ ኢትዮጵያ ክልል ሰሞኑን ተደረገ ያሉት የሥራ አስፈጻሚዎች ቢሮና ተቋማት ድልድል ኢፍትሐዊ መሆኑን ሲሉ ነዋሪዎች ተናግሯል። አዲስ በሚመሰረተው የማዕከላዊ ኢትዮጵያ ክልል ላይ በተደረገው የክላስተሩ የተቋማት ሽንሸና ላይ ከምባታ ጠምባሮ ዞን በአንድ ተቋም ብቻ እንዲወከል የተደረገበት አግባብ በመሰረቱ የክላስተሩን ሀሳብ ስንስማማ ማማ በምክር ቤትም ሆነ በተለያዩ ማህበራዊ መሰረቶችም እንዲሁም በተቋማት አደረጃጀቶች ስንወያይና ስንግባባ የሀብት ክፍፍሉ ፍትሐዊ ይሆናል በሚል ነበር የተግባባ ነው። ነገር ግን አዲስ የሚመሰረተው የማዕከላዊ ኢትዮጵያ ክልል ከተደራጀበት አላማና አጀንዳ በወጣ መልኩ ይህ ፍትሐዊ በሆኑ መልኩ ተቋማት እንዲደራጁ አድርጓል። ሌላው አስተያየት ሰጭም በአድማው ምክንያት የመንግስት መስሪያ ቤቶች፣ የንግድ ቤቶች፣ ሆቴሎች፣ ባንኮችና ሌሎች አገልግሎት ሰጪ ተቋማት ትናንት ሙሉ በሙሉ ዛሬ ደግሞ በከፊል ዝግ እንደሆነ ተናግሯል። ጠቅላላ የከተማው ማህበረሰብ ነጋዴው፣ መንግስት፣ ሰራተኛው ስራ የማቆም አድማ አድርጎ ትናንትና ቀኑ ሙሉ ዱራሜ ዝግ ነበረች። ዛሬም ራሱ ያው በተወሰነ በትንሹ ነው፣ በግድ እየዞሩ የጸጥታ ኃይሎች ያስከፈቱበት ብቻ ነው ክፍት የሆነው። ሌሎቹ እንግዲህ እንደ ትናንትናው በተለመደው መልኩ የህዝቡ ምላሽ እስከሚሰጥ ድረስ ለጥያቄያችን ምላሽ እስከሚሰጥ ድረስ ዝግ ይናረጋለን በሚል ጠቅላላ የንግድ ተቋማት ዛሬም ዝግ ናቸው። ከቤት ውስጥ ያለመውጣት አድማው የተጀመረው በዱራም ከተማ ለትላንት ተጠርቶ የነበረው ሰላማዊ ሰልፍ አስቀድሞ በዱራም ከተማ አስተዳደር ፍቃድ ከተሰጠው በኋላ ከኋላ በተጻፈው የመሻሪያ ደብዳቤ መከልከሉን ተከትሎ ነው ህዝቡ ቤቱን ዘግቶ የተቀመጠው። ሐሳቡን በሰላማዊ ሰልፍ የመግለጽ ህገ መንግሥታዊ መብቱ ስለተከለከለ ነው ሲሉ አስተያየት ሰጪው ተናግሯል። ፍጹም ሰላማዊ ሰልፍ ሊደረግ ቅድመ ዝግጅቶች በሚገባ በሁሉም ወረዳዎች በተደረገበት ነው ወዲያው ሰልፉ ሲሰረዝ ነው ትናንትና ቀኑ ሙሉና ዛሬ በክፍል እንዳለ ተቋማት ዝግ ሊሆኑ የቻሉት እኚሁን አስተያየት ሰጪ ከአንድ በላይ የስራ አስፈጻሚ አካላት ቢሮ ለዱራሜ ከተማ ቢመደብ ምን የተለየ ጥቅም ታገኛላችሁ? በሚል ለጠየቅናቸው ሲመልሱ አንድ ሁለት ወይንም አራት ቢሮዎች ቢፈቀዱ አሁን ራሱን የቻለ ተቋም ይገነባል። በከተማው አብዛኛው የመሬት በቲም ስላለ እንደ ከንባታ ጠምባሮ ዞን አብዛኛው የተማረ እና አሁንም እየተማረ ያለ ኮሚኒቲ ነው ያለው። አብዛኛው በጣም ስርዓት ነው የተማረውም ስርዓት ነው ግን የቢሮ ፍትሃዊ ሆኖ ቢከፋፈል እየተማረው የሰው ኃይልም የስራ ዕድል ያገኛል። ከተሞቻችንም ደግሞ ባለፉት ሰላሳ ዓመታት የተጎዱ ከተሞች በዞኑ ያሉት ይህንን እድል በመጠቀም ቱ የተሻለ እድል አግኝተው ከተሞቻችንም እንደ ሌሎችም ከተሞች ተወዳዳሪ ይሆናሉ የሚል እሳቤ ነው ያለው። ትናንት ሰላማዊ ሰልፍ እንዳይደረግ ፈቃድ የከለከለው መንግስት የፖሊስ ኃይል መድቦ ከቤት እንዲወጡ በማስገደድ ላይ እንደሆነም ነዋሪዎች ተናግሯል። የንግድ ተቋማት ሆቴሎችን አንድ በአንድ እየዞረ ነው። ትናንትና በተቃረነ መልኩ የጸጥታ ኃይል ራሱ ኮማንድ ፖስት ተቋቁሞ አንድም ሰው ከተማ ውስጥ ወጥቶ ከታየ እርምጃ ይወሰድበታል የምል እንዲፋይ በመንግስት ኮሚኒኬሽንም ጭምር መግለጫ ኮማንድ ፖስቱ ሰጠ። ከዛ በኋላ ህብረተሰቡ ደግሞ ሲጀመርም ተቃውሞም ስላለው ይህንን ምቹ ሁኔታ በመጠቀም ሙሉ በሙሉ በቤቱ ቁጭ አለ። ደግሞ ተመልሶ ህብረተሰቡ በቤቱ ቁጭ ሲል ደግሞ እያንዳንዱ ካልወጣችሁ ብሎ ወደ የቤቱ እየዞረ እርምጃ ጭምር ለመውሰድ ሙከራዎችን እያደረገ እንደነበረ ነው የዞኑ ምክር ቤት አባል የሆኑት ወይዘሮ ባየው በቀለም የዞኑ ምክር ቤት ከትላንት ወዲያ ባደረገው አስቸኳይ ጉባኤም ድልድሉን እንደተቃወመ በስልክ ላመካ ድምፅ ገልጿል። የምክር ቤቱ አባላት ሌላ ገለልተኛ አካል ጣልቃ እንዲገባ ወስነው ጥያቄያቸው በጽሁፍ ለፌዴሬሽን ምክር ቤት እንድላክ እንደተስማሙም ተናግሯል። ህዝብ ተወካዮች የዞኑ ምክር ቤት አባላት በዚህ ጉዳይ ላይ ኢፍትያዊነቱ እንዲስተካከል የፌዴራል አካልም ጣልቃ ይገባና ይሄ ጉዳይ ድልድሉም በአሁኑ ሰዓት ያ ረቂቅ ላይ ስላለ ውይይት ሁሉም አካባቢ ውይይት እየተደረገ ስለነበረ ይሄ ውይይት ደግሞ ወደ ህጋዊነቱ ከመጠቁም በፊት በረቂቅ ደረጃ ያለው እንደገና ያው መታየት አለበት። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤት ምክትል ስራ አስኪያጅ አቶ ኖሌም ትናንት ከሻሸመኔ ከተማ ለክልሉ መንግስት ቴሌቪዥን ጣቢያ እንደተናገሩት በአዲሶቹ ክልሎች ህገ መንግስትና አዋጅ ረቂቅ ላይ የክልሉ ህዝብ ወክሎች ተወያይቷል። የከምባታ ጠምባሮ ዞን ምክር ቤት አባሏ ወይዘሮ ባየ ግን ይህንን የአቶ ኑሮ የመረጃ ሐሰት ነው ብለዋል። እንግዲያውስ እኔ እንደ ምክር ቤት አባል አልደረሰንም፣ እኛ አልተወያየንም፣ ህዝቡም ጋር ውይይት አልተጀመረም። ምናልባት ህገ መንግስቱም ላይ መወያየት አለብን። ይሄ ህገ መንግስቱም ላይ መካተት አለበት። ይሄ ፍትሃዊነቱ ተስተካክሎልን እኛም የሚያስተዳድረንን ህገ መንግስት ውይይት እናካሄድ በሚል ነው እንግዲህ አሁን ከህገ መንግስቱም ውይይት በፊት ይሄ ጉዳይ የኢፍትሐዊነቱ ጉዳይ ሊስተካከልልን ይገባል ብሎ ለፌዴራል መንግስት ደብዳቤውን የምክር ቤቱ ውሳኔ ተልኮ ምላሽ ነው አሁን እየተጠባበቀ ያለው ህዝቡ ማለት ነው። የደቡብ ክልል መንግስት በከምባታ ጠምባሮ ዞን ምክር ቤት ውሳኔም ሆነም በነዋሪዎች የአድማ ተቃውሞ ላይ ያለው ነገር የለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሎቹ ከአንድ በላይ ከተሞች እንዲኖራቸው መወሰኑን አስታውቀው ዓላማውም ከተሞች በጋራ እንዲያድጉና በቅርበት አገልግሎት ለመስጠት እንዲመች ነው ሲሉ መናገራቸውን መዘገባችን ታወሳል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው ምሁራን የዋና ከተሞቹ ምርጫና ስያሜም በአሳማኝ መስፈርት ሳይሆን በፖለቲካ አቋምና ለባለሥልጣናት ምቾት ሲባል በተላለፈ ውሳኔ ላይ የተመሠረተ ነው ሲሉ ይተቻሉም። ክልሉንም ከድጡ ወደ ማጡ የሚከት ሕዝቦች በመዋቅርና በአደረጃጀት ጥያቄ እየተወዛገቡ እንዲኖሩ የሚያደርግ አሰራር በመሆኑም ሊጠን እንደሚገባው አመለክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በቀጣይ ደግሞ ወደ ኦሮሚያ ክልል እናቀናለን። በኦሮሚያ ክልል በቀድሞ አደረጃጀት በጉጂ ዞን ስር የነበረችው ጎሮዶላ ወረዳ በአዲሱ አደረጃጀት ሳቢያ የተነሳውና ላለፉት ስድስት ወራት እልባት ሳገኝ የሰነበተው ችግር አሁን ተባብሶ በወረዳዋ የመንግሥት መሥሪያ ቤቶች ሥራ ካቆሙ አርባ አምስት ቀናት እንደተቆጠሩ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭልቄ በወረዳዋ በስራ ላይ የሚገኙ ከአንድ እጅ ጣት ያልበለጡ የስራ አስፈጻሚ አባላት ብቻ እንደሆኑም ገልጸዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝሩን ትነግረናለች። በኦሮሚያ ክልል የቀድሞ አደረጃጀት በጉጂ ዞን ስር የነበረችው የጎሮዶላ ወረዳ በአዲሱ አደረጃጀት ወደ ምስራቅ ቦረና ዞን መካለሏን ተከትሎ የተቀሰቀሰው ተቃውሞ የመንግስት መስሪያ ቤት መዘጋትን ጨምሮ ለነዋሪዎች እንቅስቃሴ መቋረጥ ምክንያት እንደሆነ ነዋሪዎች ይናገራሉ የጎሮዶላ ወረዳ ነዋሪ እንደሆኑና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ ግለሰብ ከጎሮዶላ ወረዳ የአዲስ አደረጃጀት ተቃውሞ ጋር በተያያዘ በተከሰተው ያለመረጋጋት የሐራ ቀሎ ከተማ እንቅስቃሴ እንደተገታ ተናግረዋል። የመንግስት ሰራተኞች እስርን በመፍራት ስራ ካቋረጡ ሁለት ወር ሆኗቸዋል። ደሞዛቸውም ተቋርጧል። ወደ ቢሮ የሚገቡት ሶስት የወረዳው አመራሮች ብቻ ናቸው። የሐራ ቀላ ከተማ እንቅስቃሴም አሳሳቢ ሆኗል። የንግድ ተቋማት ተዘግተው ትልቁ የሐሙስ ገበያ ተቋርጧል። ሰማንያ በመቶ የሚደርሱ ወጣቶች እስርን ፈርተው ወደ ጫካ ገብተዋል። አስተያየት ሰጪው አክሎ በተለይ በክልሉ ምክር ቤት የዞን አደረጃጀት ሲደረግ ጎሮዶላ ባለመካተቷ የነዋሪዎቹ ተቃውሞ ተጠናክሮ መቀጠሉን ይናገራሉ። የወረዳው ችግር ሳይፈታ ለስድስት ወራት እንደቆየ የገለጹት እኚሁ ነዋሪ ተቃውሞ የሚያቀርቡ ነዋሪዎችን ከማሰር ይልቅ በውይይት መፍታት የተሻለ እንደሆነ አመልክተዋል። ህዝቡ በምስራቅ ቦረና ስር መተዳደር እንደማይፈልግ ገልጾ አቋም ይዟል ይህ ደግሞ የፖለቲካ ጥያቄ ወይም መንግስትን የመቃወም ጉዳይ አይደለም ህዝቡ መብቱ እንዲከበር ነው የጠየቀው በመንግስት እንደተገለጸው ለልማትም ቢሆን የጉጂ ዞን ወደ ድሮው ባይመለስ እንኳን ጎሮ ዶላ ወረዳ በነበረበት በጉጂ ስር ሆኖ መቀጠል ይኖርበታል። መንግስት የእኛን አቋም ሊሰማ ይገባል። ችግሮችም በውይይት እንዲፈቱ እንሻለን። የኦሮሚያ ክልል ምክር ቤት የካቲት ሀያ ቀን ሁለት ሺ አስራ አምስት ዓመተ ምህረት ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ ሀያ አንደኛ ዞን አድርጎ ማደራጀቱ ይታወሳል። በዚህም በተነሳ ተቃውሞ የሰው ህይወት እንደጠፋና ንብረት እንደወደመ የየአካባቢው ነዋሪዎች አነጋግረን መዘገባችን ይታወሳል። አቶ ጌቱ ጭሉቄ የጎሮዶላ ወረዳ አስተዳዳሪ ናቸው። የመንግስት አገልግሎት ስለመቋረጡና ሌሎች በወረዳው እየተስተዋሉ ናቸው ያሏቸውን ችግሮች ለአሜሪካ ድምጽ ተናግረዋል። መንግስት ሰራተኛ አገልግሎት እየሰጠ አይደለም። ለቁጥ አርባ አምስት ቀን አካባቢ ይወ ደግሞብ የዘኔ ተከፍሏል። የሀሚሌ ደግሞ አልተከፈለም። ያልተከፈለበት ምክንያት የመንግስት ምክንያት አይደለም። ፔሮል የሚሰሩ ሰዎች ይህን አለመፈጸሙ አመታዊ የሂሳብ ሪፖርት አቋም ካዙ ምክንያት ነው። አቶ ጌቱ አክሎም የወረዳውን ሰላም ለመመለስ ውይይት ማድረግ እንደሚያስፈልግ በአጽንኦት ገልጸዋል። ማርተይን የሆነው እንደኛ መንግስትም በምይይት ነው የምናምለው በሀይል አይደለም። ማህበረሰቡ ያው አልተቀበለም መቶ ፐርሰንት። ስለዚህ ይሄ ወደ ቅሬታ መቶ፣ ይሄ ነገር በተለያየ ህገወጥ አሰራሮች የተፈጸሙ ነው ያሉት። ይኔ እንደ አንድ አመራር የሚለው በመነጋገር እንዲፈታ ጥረት ማድረግ ካለፈው ሐሙስ ጀምሮ ለተከታታይ አምስት ቀናት የሰዎች እስር የንብረት ውድመት እንዲሁም አልፎ አልፎ የንግድ እንቅስቃሴዎች መ እንደቀጠለ የተናገሩት ነዋሪዎች የህብረተሰቡን ጥያቄ በመመለስ ሰላምና መረጋጋት እንዲሰፍን መንግስት ኃላፊነቱን እንዲወጣ ጠይቀዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ እንደተናገሩት አደረጃጀቱን አስመልክቶ የሚቀለበስ ውሳኔ የለም። ይህ እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር ፈልገው ነው ብለዋል ተገኝተዋል አያይዘውም ለወደፊቱ የዞን አደረጃጀት ቀሪ ተደርጎ የቀበሌ የወረዳ የከተማና የክልል አደረጃጀት እንደሚኖር አስታውቋል ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይ እናመሰግናለን በመቀጠል ደግሞ ከኢትዮጵያ ነክ መረጃዎች ወጣ ብለን ወደ ሱዳን እናቀናለን በሱዳን በመካሄድ ላይ ያለው ጦርነት በዲፕሎማሲም ይሁን በወታደራዊ መንገድ በአስቸኳይ ሊያበቃ የሚችልበት ምንም ተስፋ የለም ሲሉ ተንታኞች በመናገር ላይ ናቸው። ይህ በእንዲህ እንዳለ የካርቱምን ለቀው ደቡብ ሱዳን የደረሱ ተፈናቃዮች እንደሚሉት መዲናዊቱ ልትፈራረስ ጫፍ ላይ ነች። የቪኦኤው ሄነሪ ዊልኪንስ ከጆዳ ደቡብ ሱዳን የላከውን ዘገባ እንግዶ ወልድ ያቀርበዋል። ካርቱምን ጥላ ከጥቂት ሰዓታት በፊት ድንበሩን ተሻግራ ወደ ትውልድ አገሯ ደቡብ ሱዳን የገባችው ናያላም ፋር በመንገድ ላይ ሳለች ሴት ልጅ ወልዳለች። ካርቱም ልትፈራርስ ጫፍ ላይ እንዳለችና ሰዎች የጥይት ዝናብ እየወረደባቸው እንደሆነ ትናገራለች። አውሮፕላኖች ሚሳይል ሰዎች ላይ ይተኩሱ ነበር። ጥይት ሰዎች ላይ ይተኮስ ነበር። ጥያም ልጬ ስወጣ አንድ ልብስ እንኳን አልያስኩም ነበር። ጎረቤቴና የሶስት ዓመት ሴት ልጇ በጥይት ተመጥተዋል። ቪኦኤ ያነጋገራቸው በርካታ ሰዎች ግጭቱ በአስቸኳይ ቆመው ወደ ወትሮ ሕይወታቸው ለመመለስ እንደሚሹ ገልጸዋል። አንዳንድ ተንታኞች ግጭቱን በድርድር ለማስቆም የሚያስችል ጠባብ መስኮት ተከፍተዋል ይላሉ። መሠረቱን ቤልጂየም ያደረገው ኢንተርናሽናል ክራይሲስ ግሩፕ አይሲጂ ባለፈው ወር ባወጣው ሪፖርት በካርቱም የፈጥኖ ደራሽ ኃይሉ በሱዳን ሰራዊት ላይ የበላይነትን እያገኘ በመሆኑ ሰራዊቱ ወደ ድርድር ጠረጴዛ ሊመጣ ይችላል ብሏል። ሌሎች ደግሞ የተባሉት ተስፋ ኖሮ ቢሆን እንኳ አሁን ዝግ ነው ሲሉ ይሟገታሉ። ካሜሩን ሄድሰን በስልታዊ የዓለም አቀፍ ጥናት ማዕከል ተመራማሪ ናቸው። አንዳንድ ሰዎች ፈጥኖ ደራሽ ኃይሉ ካርቱምን ሊቆጣጠር ነው በሚሉት ግምገማ አልስማማም። የሀገሪቱ የወደፊት ዕጣ በአንድ የሱዳን ሰራዊት ላይ ይወሰናል። በአንዳች አይነት የፖለቲካ ሂደት እንዴት ተደርጎ የፈጥኖ ደራሽ ኃይሉን ከሱዳን ሰራዊት ጋር የሚዋሃድበት መንገድ ሊኖር እንደሚችል ግን አይታየኝም። ግጭቱ ከመጀመሩ ቀደም ብሎ ከዚህ በፊት ወዳጅ፣ አሁን ጠላት የሆኑትን ሁለቱን ኃይሎች ለማዋሃድ ጥረት ተደርጎ ነበር። ሁለቱን ወገኖች ለማቀራረብ የተደረጉ ዲፕሎማሲያዊ ጥረቶች እስካሁን ፍሬ አላፈሩም። ሳማህ ሳልማን በአሜሪካ የተማሩ ሱዳናውያን ማኅበር ፕሬዚደንት ናቸው። ችግር የሆነው አንዱን የመፍትሄ ሀሳብ አንዱ ወይም ሌላው ቡድን ወደ አንድ ወገን ያደላ ነው ብሎ ያምናል። አንድ ጠንካራና ሰፊ ዓለም አቀፋዊ ስብስብ እንደ ወገንተኛ የማይቆጥር ዓለም አቀፋዊ ቅንጅት ያስፈልገናል። ዳንኤል ዳየን በቅርቡ ከካርቱም ሸሽቶ የመጣ ሲሆን ሕይወት በሱዳን ከባድ እንደነበር ይናገራል። ህይወት በሱዳን ለእኛ በጣም መጥፎ ሆኖብን ነበር፣ በተለይ ለደቡብ ሱዳናውያን። ለዛም ነው ወደዚህ ልንመጣና በአገራችን ለመኖር የወሰን ነው። ይህ ሁኔታ መቼ እንደሚያበቃም አናውቅም። ቤቶቻችን በሙሉ ተቃጥለዋል። ብዛት ያላቸው ሰዎችንም ገድለዋል። ዳንኤል አክሎ እንዳለው በጦርነት በወደመችው አገር ላይ ሕይወትን እንደ ገና አንድ ብሎ መጀመር እጅግ አስፈሪ ነው። እያዳመጣችሁ የምትገኙት ከአሜሪካ ድምፅ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ዘገባዎቻችን በዚህ ተጠናቀዋል። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናሻገራለን። በታንዛኒያ የታስረው አምስት ሺህ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው ለመመለስ እንደተዘጋጁ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የሕገ ወጥ የሰዎች ዝውውር መከላከል መሪ አስፈጻሚ አቶ ደረጀ ጥግ ይበሉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በታንዛኒያ እስር ቤቶች የሚገኙትን አምስት ሺህ ዜጎችን አስመልክቶ በሁለት ሀገራት መካከል ውይይት ሲካሄድ ቆይቶ እንደተጠናቀቀና እስረኞቹ ወደ ሀገራቸው ለመጓጓዝም ዝግጅት እንደተደረገ ተናግረዋል። በየአመቱ እስከ ሁለት መቶ ሺህ የሚደርሱ ኢትዮጵያውያን ወደ ተለያዩ ሀገራት በህገወጥ መንገድ እንደሚሰደዱ ኃላፊው አውስተው በጉዟቸውም እስርና የተለያዩ ችግሮች እንደሚገጥሟቸው አመልክተዋል። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ነግረናል። በሴቶችና ማህበራዊ ጉዳይ ሚኒስቴር የህገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ጥግ ይበሉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በሁሉም የኢትዮጵያ ድንበሮች በየአመቱ ከ150 ሺህ እስከ 200 ሺህ የሚደርሱ ዜጎች ወደ ተለያዩ ሀገራት እንደሚሰደዱ ገልጸዋል። በተለይም ከኢትዮጵያ ደቡባዊ ክፍል ፍልሰቱ ተባብሶ የሚታይባቸው አካባቢዎች እንዳሉ መሪ ስራ አስፈጻሚው አመልክተዋል። ስልጤ፣ ጉራጌ፣ ከምባታ እነኚህ ዞኖች በጣም በስፋት የሚታይባቸው ናቸው። ስለዚህ እነኚህ ዞኖች በዋናነት ትኩረት የተሰጠባቸው ናቸው። በተለያዩ ሀገራት በህገ ወጥ መንገድ ገብታችኋል በሚል ከአንድ እስከ ሶስት ዓመት ድረስ የታሰሩ ኢትዮጵያውያን እንዳሉ የተናገሩት አቶ ደረጀ በተለይም በታንዛኒያ ከፍ ያለ ቁጥር ያላቸው ዜጎች በእስር ላይ እንደሚገኙ ጠቅሰዋል። በየመን የሚገኙ ዜጎቻችን አሉ በርካታ አሁን ደግሞ በየመን ውስጥ በተለይ ጦርነት ቀጠና ስለሆነ አስኪ ሁኔታ ውስጥ የሚገኙ ያሉበት ሁኔታ የማይታወቅ በሳዑዲ ውስጥም እንደዚሁ በተመሳሳይና ሌሎች አረብ ሀገራትም ቁጥራቸው የተለያየ ቢሆንም በእስር ቤት የሚገኙ ዜጎቻችን አሉ። በተለይ በተጠናከረ መረጃ ያለም በደቡቡ ክልል አካባቢ የወጡ ዜጎቻችን በተለያዩ ሀገራት ባሉ እስር ቤቶች ውስጥ ይገኛሉ። በማጆሪቲው ግን የሚገኙት ደቡብ አፍሪካ መዳረሻቸው አድርገው በሚንቀሳቀሱባቸው ሀገሮች፣ ኬንያ ዚምባብዌ፣ ሞዛምቢክ፣ ዛምቢያ እነዚህም ሀገሮችም ጭምር በተለያየ ቁጥር ደረጃ ሁለት መቶ ሶስት መቶ እስከ አንድ ሺህ የሚደርሱ ባሉባቸው ሁኔታዎች እያሉ ሆነው ነገር ግን ታንዛኒያ ብቻ ወደ አምስት ሺህ የሚደርሱ ዜጎቻችን በስር ላይ አሉ። እነዚህን ዜጎች ለማስፈታት በመንግስት በኩል ሲደረግ የቆየው ዲፕሎማሲያዊ ጥረት በመጠናቀቁ አሁን እስረኞቹን ወደ ሀገራቸው ለማስመለስ ዝግጅት እየተደረገ እንደሆነ ገልጸዋል። በተለይ ሚኒስቴር መስሪያ ቤታችን የተለያዩ ጥረቶችን እያደረገ ነው ያለው። ክብርት ሚኒስትሯም የአምባሳደሮችን የማናገር ከዛም በኋላም ደግሞ በውጭ ጉዳይ ሚኒስቴር በኩል እዛው ዜጎቻችን ያሉበት ቦታ ድረስ በሚሄድ መረጃዎቻቸውን የማጣራት ስራዎች ተሰርተዋል። ከመንግስታቱ ጋራ መግባባት ላይ የተደረሰበት ስለሆነ ቀጣይ የሌሎች ሎጅስቲክ ነገሮችን አሟልቶ ዜጎቻችንን የማስመለስ ሁኔታዎች ብቻ ነው የሚቀሩት። በህገ ወጥ መንገድ ከሀገር የሚሰደዱት ዜጎች በመንገድ ላይና በደረሱባቸው ሀገራት ውስጥ እስርን ጨምሮ የተለያዩ ችግሮች እንደሚገጥሟቸው አቶ ደረጀ ያስረዳሉ። ፍልሰትን አደገኛነት በመረዳት ህብረተሰቡ ሊጠነቀቅ ይገባል፣ ሲሉም መክረዋል። በተለይ ማህበረሰቡ እንዲያውቅ የምንፈልገው የወሰዷቸው ደላሎች እንደገና መልሰው ለማስመለሻ በሚል እንደገና ደግሞ እነሱ ደላሎች ገንዘብ ከቤተሰብ እየተቀበሉ የሚያስመልሱበት ሁኔታ አልፎ አልፎ አሁን በቁጥር አስር ሃያ እየሆኑ ይመጣሉ። ነገር ግን እነኛው ደላሎች ናቸው። እንደገና አምስት መቶ ሺህ ሰባት መቶ ሺህ እስከ አንድ ሚሊዮን ድረስ ተቀብለው የላኳቸው ደላሎች እንደገና መልሰው ስልሳ ሺ ሰባ ሺ መቶ ሺ ድብር ድረስ የተቀበሉ የመመለሱ ሁኔታዎች አሉና ቤተሰብ ሊጠነቀቅ ይገባል የሚል መልክት አለ። እንደ ታንዛኒያው ሁሉ መንግስት በተለያዩ ሀገራት በእስር ላይ የሚገኙ ዜጎችን ለማስመለስ እየሰራ እንዳለ የጠቆሙት ኃላፊው ባለፈው አመት ብቻ ከሳውዲ አረቢያ አንድ መቶ ሰላሳ ሶስት ሺህ ዜጎች ወደ ኢትዮጵያ እንደተመለሱ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። ቀጣዩ ዝግጅታችን ንግድና ምጣኔ ሀብት ነው። የኢትዮጵያ ብሔራዊ ባንክ በአገሪቱ እየተባባሰ የመጣውን የዋጋ ንረት ለመቀነስ ያስችላሉ ያላቸውን የፖሊሲ እርምጃዎች ከሰሞኑ ይፋ አድርጓል። ይህን አስመልክቶ ባልደረባችን አስማማይ ነው የመስኩ ምሁራንና ባለሙያዎችን አነጋግሯል። በመቀጠል ይቀርባል። የኢትዮጵያ ብሔራዊ ባንክ በአገሪቱ ተባብሶ የቀጠለውን የዋጋ ንረት ለመቆጣጠር ያለመ አዲስ የገንዘብ ፖሊሲ እርምጃዎችን ከሰሞኑ ይፋ አድርጓል። አዲስ የቁጥጥር እርምጃዎቹ ቀደም ሲል የአሜሪካ ድምፅ በገንዘብ ቁጥጥር ላይ የዋጋ ንረትን ያባብሳሉ ያላቸውን ችግሮች አስመልክቶ በሠራው ዘገባ ባንኩ በቀጣይ ተግብረዋሉ በሚል የገለጻቸውን ጥብቅ የገንዘብ ቁጥጥር ፖሊሲን የተመለከቱ ናቸው። የብሔራዊ ባንክ ገዢ አቶ ማሞ ምረቱ ነሐሴ 5 ቀን 2015 ዓ ም ለአገር ውስጥ የመንግሥት ብዙሃን መገናኛ በሰጡት መግለጫ ለዋጋ ንረቱ መጨመር ምክንያት ናቸው ያሏቸውን አሁናዊ ሀገራዊና ዓለም አቀፋዊ ሁኔታዎችን አብራርተዋል። ከዚህ በመነሳትም የብሔራዊ ባንክ የዳይሬክተሮች ቦርድ የዋጋ ንረቱን ለመቆጣጠር ያስችላሉ በሚል ያሳለፋቸውን የገንዘብና የፊስካል ፖሊሲ ውሳኔዎችን አሳውቋል። ሰፊ ውስጣዊ ግምገማ በማድረግና ያለፈው ዓመት የብድር ዕድገት ዋጋን የማረጋገጥ ጥረታችንን ያሉበትን ውስንነት በመረዳት በዘንድሮው በጀት ዓመት ለመንግስትም ሆነ ለግሉ ዘርፍ በሚሰጠው ብድር ላይ ገደብ ለማስቀመጥ ወስነናል። ከዚህም በመነሳት የዋጋ ንረትን ለመቀነስ የሚረዱ የሚከተሉትን የፖሊሲ እርምጃዎችን እንወስዳለን። በ2016 በጀት ዓመት ሰኔ መጨረሻ የሀገር ውስጥ ብድር ዕድገት በ14 በመቶ ጣሪያ ይገደባል። በመሆኑም ሁሉም ንግድ ባንኮች የብድር ዕድገት ዕቅዳቸውን በዚህ የብድር ጣሪያ መሠረት እንዲያስተካክሉ ይደረጋል። በያዝነው በጀት ዓመት የኢትዮጵያ ብሔራዊ ባንክ ለመንግሥት የሚሰጠውን የቀጥታ ብድር መጠን በእጅጉ በመቀነስ ባለፈው ዓመት ከተሰጠው ብድር አንድ ሶስተኛ እንዳይበልጥ በሌላ አነጋገር መሰረታዊ በሆነ መልኩ እንዲገደብ ይደረጋል። ይህ ብቻ ሳይሆን የገንዘብ ሚኒስተር ቀጥታ ብድርን እንደ መጨረሻ አማራጭ የሚጠቀመው የመንግስት የግምጃ ቤት ሰነድ በበቂ መጠን ለገበያ መቅረብ ሳይችል ሲቀር ብቻ እንደሚሆን መግባባት ላይ ተደርሷል። ውሳኔዎቹን በመተግበር በ2016 በጀት ዓመት መጨረሻ የዋጋ ንረቱን ከ20 በመቶ በታች እንዲሆንና በ2017 በጀት ዓመት ደግሞ ከ10 በመቶ በታች ለማውረድ እንደሚሠራ የብሔራዊ ባንኩ ገዢ አቶ ማሞ ምረቱ በዚሁ መግለጫቸው አስታውቀዋል። በፖሊሲ ማሻሻዎቹ ላይ የአሜሪካ ድምፅ ያናገራቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ምሁሩ ዶክተር ሰዋላ አባተ ውሳኔዎቹ በተጨባጭ መተግበር ከቻሉ ውጤት ያመጣሉ ይላሉ በተለይም መንግሥት በቀጥታ ብድር ወይም ገንዘብ በማተም በሚወስደው ብድር ላይ ገደብ መቀመጡ መንግሥታዊ የዋጋ ንረት አባባሽ ሁኔታዎች በመቀነስ በኩል ፋይዳ እንደሚኖረው ይገልጻሉ። ከዚህ ዓመት በፊት ከሰጠሁት ከአንድ ሶስተኛ ባልበለጠ መጠን ነው ለመንግሥት የማበደረው። ከዚህ በላይ ካበደርኩ አሁንም ኢንፍሌሽኑ ላይ፣ የዋጋ ንረቱ ላይ ከፍተኛ የሆነ አሉታዊ አስተዋጽኦ ይኖረዋል በሚል ሕሳቤ ነው። እንግዲህ ብሔራዊ ባንክ ይህን አንድ ስትራቴጂክ የሆነ እርምጃ እወስዳለሁ ያለው እና የብድሩ መቀነስ በከፍተኛ ደረጃ የዋጋ ንረትን ለመቆጣጠር ከሚያስችሉ መንግሥታዊ ወይም ደግሞ ማዕከላዊ ባንክ ሊወስዳቸው ከሚችላቸው እርምጃዎች አንዱ ይሄ ነው እና ይሄ ሊበረታታ የሚገባ ነው። ምን ያህል በተባለው ልክ ወደ ተግባር ይውላል ነው እንግዲህ የበጀቱን፣ እንዳየነው ከሁለት መቶ ዘጠና ባልሳሳት ቢሊዮን ብር በላይ ጉድለት ያሳያል። ስለዚህ እንደሚባለው ከነዚህ ከፕራይቬት ሴክተሩ ከግል ክፍለ ኢኮኖሚው የግምጃቤ ሰነድ በመሸጥ ከወዳጅ ሀገራት ከሚገኝ የበጀት ድጋፍና ብድር ጥሩ ሪሶርስ መሰብሰብ ከተሻለ አሁን እንደተባለው መንግስት ከብሔራዊ ባንክ ሊበደር የሚችለው ገንዘብ ከአንድ ሶስተኛ በታች ሊሆን ይችላል። ነገር ግን ሪሶርሱ ካልተገኘ ምንም እንኳ በፖሊሲ በስቴትመንት ብናስቀምጠውም ወደ መሬት ሲነካ በተባለው ልክ ላይሆን ይችላልኝ እና ስጋቴ እሱ ነው። በዚህ መንገድ እስከተሄደ ድረስ ከፍተኛ የሆነ አስተዋጽኦ ለኢንፍሌሽኑን ወይም ደግሞ የዋጋ ንረቱን በመቆጣጠር ደረጃ ብሔራዊ ባንክ የወሰዳቸው እርምጃዎች አሁንታዊ አስተዋጽኦ ይኖራቸዋል ብሎ መውሰድ ይቻላል። ሌላው ብሔራዊ ባንክ ይፋ ያደረገው የፖሊሲ ማሻሻያ የመንግስትና የግል ባንኮች የሚከፍሉትን የብድር ወለድና የማበደር ጣሪያን የተመለከተ ነው። የኢኮኖሚና ቢዝነስ ጉዳዮች አማካሪው ዶክተር ተፈሪ ዳባ ባንኮች የገንዘብ ጥረት ሲገጥማቸው ከብሔራዊ ባንክ የሚወስዱት ብድር ወለድ ከ16 በመቶ ወደ 18 በመቶ ከፍ እንዲል መደረጉ የጥሬ ገንዘብ ይዞታቸውን በጥንቃቄ እንዲያስተዳድሩት ያስገድዳቸዋል ይላሉ። ወለድ መጠን ሲጨምር የባንኮች ከብሔራዊ ባንክ መበደር ፍላጎታቸውን ይቀንሳል ተብሎ ይታሰባል። ምክንያቱም በኢኮኖሚክስ ሕግ ውስጥ ዋጋ ሲጨምር ፍላጎት ይቀንሳል ተብሎ ስለምንታሰብ፣ የብድር ዋጋ ደግሞ ወለድ ነው። ስለዚህ ዋጋ ሲጨምር የባንኮች የብድር ፍላጎት ይቀንሳል ነው ያ ማለት። በሌላ መልኩ ወደ ንግድ ባንኮች የሚሄደው የገንዘብ መጠን ይቀንሳል ተብሎ ይጠበቃል፣ አትሊስት በንድፍ ሀሳብ ደረጃ ማለት ነው። ይሄ ደግሞ ወደ ንግድ ባንኮች የሚሄደው የገንዘብ መጠን ቀንሰ ማለት ደግሞ ባንኮች የሚያበድሩት ገንዘብ መጠን ሊቀንስ ይችላል። ስለዚህ ኢንፍሌሽኑ ላይ ወይ ደግሞ ገበያ ውስጥ የሚዘዋወረው የገንዘብ መጠን ይቀንሳል። በባንኮቹ ያለው አጠቃላይ የብድር ምጣኔ ከአስራ አራት በመቶ እንዳይበልጥ መገደቡም ወደ ገበያው እየገባ የዋጋ ንረት የሚያባብ ሰውን የገንዘብ መጠን ለመገደብ እንደሚያስችል የፋይናንስና የኢንቨስትመንት ምሁሩ ዶክተር ሰዋላ አባት ያስረዳሉ። ይህ አሰራር በራሱ የሚያመጣው የታለበለትን እቅድ ከማስፈጸም አንጻር አውንታዊ አስተዋጽኦ ይኖረዋል የዋጋ ንረትን ከመቆጣጠር አንጻር። ነገር ግን በሌላ መንገድ ደግሞ የሚኖረው አሉታዊ አስተዋጽኦ አለው። ኢንቨስተሮቹ የፈለጉትን ያህል በሚፈለገው መጠን ብድር ካላገኙ ኢንቨስትመንት ላይ የራሱ የሆነ ተጽዕኖ ይኖረዋል። የስራ እድል ፈጠራ ላይ የራሱ የሆነ ተጽዕኖ ይኖረዋል። በሌላ መንገድ ደግሞ ኢንቨስትመንቱ ከቀነሰ የመንግስት ገቢ ላይም በታክስ የሚሰበስበው የገንዘብ መጠን ላይም እንዲሁ አሉታዊ ተጽዕኖ ይኖረዋል። ግን ያው ምንድነው ፈረንጆች የሚሉትኝ አንድን ነገር ለማዳን የምትወስደው መድኃኒት ሌላ ጠባሳ ጥሎበ ያልፋልና፣ አሁን ፐርፐዙ ኢንፍሌሽኑን መቆጣጠር ስለሆነ በአጭር ጊዜ ሊመጣ የሚችለውንም ኮስት ወይም ደግሞ አደጋ ወይም ችግር አኮሙዴት ማድረግ ያስፈልጋል እሚል አቋም የተወሰደ ይመስለኛል። በመንግስት የውጭ ንግድ በተለይም በአምራችነት ዘርፍ ላይ የተሰማሩ ላኪዎችን ለማበረታታት ከዚህ ቀደም የነበረው የውጭ ምንዛሬ ማስተላለፍ ግዴታ ከ70/30 ወደ 50/50 በመቶ እንዲሻሻል እንደተደረገም ብሔራዊ ባንኩ አስታውቋል። በዚህም ማሻሻያ ላኪዎቹ አምሳ በመቶ ለብሔራዊ ባንክ እንዲያስገቡ፣ አስር በመቶውን አብረው ለሚሰሩት ባንክ እንዲሰጡና አርባ በመቶውን ለራሳቸው እንዲጠቀሙ ተወስኗል። ይህ ውሳኔ ትራክሞ የነበረውን የውጭ ንግድ ለማነቃቃትና የሚገኘውን የውጭ ምንዛሬ ክምችት ለማሳደግ አስተዋጽኦ እንዳለው የኢኮኖሚና ቢዝነስ ጉዳዮች አማካሪው ዶክተር ተፈሪ ዳባ ያመለክታሉ። ይሁንና በአጭር ጊዜ ውጤት የሚገኝበት እንዳልሆነ ያሳስባሉ። አሁን የተወሰደ የፖሊሲ እርምጃ የዋጋ ንረቱን ለማስተካከል ጥሩ ነው። ሁለተኛ ደግሞ አሁን ለተባለ የፎሬን ከረንሲ ዲፖዚታችን ላይም ፖዚቲቭ ኢምፓክት ይኖረናል። ውጤቱ ግን ጊዜ ይወስዳል ኢሚዲትሊ ውጤት የሚያመጣ አይመስለኝም። ምክንያቱም አንደኛ ወደ ውጭ ላኪዎቹ ዲስከሬጅ ሆነዋል ወይም ደግሞ ተስፋ ቆርጦ ነበር። ስለዚህ ለኤክስፖርት አልተዘጋጁም ማለት ነው፣ ወይም ደግሞ ወደ ውጭ ለመላክ ኢሚዲየትሊ አይዘጋጁም። ምርት ማዘጋጀት ያስፈልጋል፣ ገበያ ማፈላለግም ያስፈልጋል። ምክንያቱም ኦልሬዲ የነበረውን የገበያ ትስስራቸው ተቋርጧል ማለት ይቻላል። ብዙዎቹ ኢንፋክት ሰርቬይ ያልሰራው በቅርበት ከማውቃቸው ኤክስፖርተሮች አንጻር ሳየው ኔትወርካቸው ወይም የገበያ ትስስራቸው ተቋርጦባቸዋል ማለት ይቻላል። ስለዚህ የገበያ ትስስሩ እንደገና መፍጠር ያስፈልጋል። ምርታቸውን ደግሞ ለውጭ ገበያ ማዘጋጀት ያስፈልጋል። ከዚህ አንጻር ውጤቱ የሚመጣው ትንሽ ሊዘገይ ይችላል። ሊዘገይም ይፍጠንም፣ ግን እኔ በበኩሌ ይሄንን ፖዚቲቭሊ የማየው ነው ማለት ነው። በጎ የፖሊሲ እርምጃ ነው ብዬ ነው የምወስደው። የኢትዮጵያ ብሔራዊ ባንክ እየተባባሰ የቀጠለውን የዋጋ ንረት በዘላቂነት ለመፍታት ከሚወስዳቸው የፖሊሲ እርምጃዎች ባለፈ ለግብርና ምርታማነት ማነት ማደግና ለበቂ ሸቀጦች አቅርቦት ከሚመለከታቸው ሌሎች አካላት ጋር በትኩረት እንደሚሰራም ተገልጿል። የፋይናንስና ኢንቨስትመንት ምሁሩ ዶክተር ሰዋ አላባት እንደሚሉት ግን አሁን አገሪቱ ካለችበት የጸጥታ ሁኔታ አንጻር ምርታማነትን በማሳደግና አቅርቦትን በማሻሻል ረገድ ውጤት ይመጣል ብሎ ማሰብ አስቸጋሪ ነው። የ2016 ምርትን የሚወስነው ዛሬ ላይ እየተከናወነ ያለው የግብርና እንቅስቃሴ፣ የእርሻ እንቅስቃሴዎች ናቸው። አሁን ደግሞ ያለው የኢትዮጵያ ነባራዊ ሁኔታ እንግዲህ በቅርብም በተለያዩ የኢትዮጵያ ክልሎች ገበሬዎች የማዳበሪያና ምርጥ ዘር በወቅቱ ባለመድረሱ ሰላማዊ ሰልፍ ሲያደርጉ አይተናል። አሁን ደግሞ እንዳለ እንደ ችግር የሚነሳው በተለይ ከአማራ ክልል ጋር ተያይዞ የተነሳው የእርስ በርስ ጦርነት ገበሬው በወቅቱ ያረሰውን ማሳ በዘር በዘርና በምርት እንዳይ ሞላ ራሱ የቻለ እንቅፋት ፈጥረዋል። ኦሮሚያ ክልል የምናየው ነገር አለ። በወቅቱ ማዳበሪያ አልደረሰም። ይሄ እንደ ስጋት አየዋለሁ እኔ። አሉታዊ ተጽዕኖ ያሳድራል። በመግለጫ እንደዛ ብንልም መሬት ላይ ያለው ፋክት ግን ያንን የምናስበውን ነገር ለማሳካት የሚያስችል መደላድል አለ ብሎ ለመውሰድ ያስቸግራል እና የተባለውን ሀያ ፐርሰንት የማይበልጥ የዋጋ ንረት ለማሳካት እነዚህ እነዚህ ተግዳሮት ይሆናሉ ብዬ አስባለሁ። ከዛ ውጭ የሲሚንቶና የግንባታ እቃዎች ላይም እንደዛው። በኢትዮጵያ የዋጋ ንረት ባለፉት አስር ዓመታት የ16 በመቶ አማካይ አመታዊ እድገት ማሳየቱን የብሔራዊ ባንክ ገዢው አቶ ማሞ ምረቱ ተናግረዋል። ባለፉት ሁለት ዓመታት ከ30 በመቶ በላይ ሆኖ የቆየው የዋጋ ንረትም በ2015 በጀት ዓመት መጨረሻ ወደ 29.3 በመቶ ለማወር እንደተቻለም በመግለጫቸው አመልክተዋል። ለአሜሪካ ድምፅ አስማማው ዬ ነው ከዋሽንግተን ዲሲ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ኤልያስ አስማር አብሮን ቆይተዋል። ዋና አዘጋጅ ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን በዚህ እሰናበታችኋለሁ። የነገሰው የበለን መልካም ምሽት ይሁንላችሁ። © bf